ወይዘሮ አንገላ መርክል የጀርመን ቻንስለሯ ጎብኝት ጥሩ ነገሮችን ያመጣል ተብሎ የሚገመት ነገር ነው። ነገር ግን ጊዜውና ሁኔታው ለቱርኩ ፕሬዚዳንት ለታይፔ ኤርዶዋን ጥሩ አጋጣሚና ሁኔታ ፈጥሮላቸዋል ተብሎ ነው የሚነገረው። አንደኛው ነጥብ ምንድን ነው? ከሁለት ሳምንት በኋላ በቱርክ ሀገር ምርጫ ይካሄዳል ስለሚባለው ነው። እርግጥ የቱርክ መንግስት እኔ ስደተኞቹን እዛው ለማስተናገድ ሶስት ነገሮች ያስፈልጉኛል ብሎ ነው የጠየቁት። አንደኛው እስከ ሶስት ነጥብ አምስት ቢሊዮን ዩሮ ይሰጠኝ የሚለውን ያነሱት። ሁለተኛው ጀርመኖች ቱርክ ሀገር ካለ ቪዛ ስለሚገቡ ቱርክ ዜጎችም ጀርመን ሀገር ካለ ቪዛ እንዲገቡ የሚለውን ነገር ነው ያነሱት። አስታከው ለዘመናት ስንጠይቅ የነበረው የአውሮፓ አንድነት ማህበረሰብ አባል ለመሆን የምንፈልግበትን ማመልከቻችን ጉዳይ እንደገና እንዲታይ የጀርመን መንግስት በዚህ ጉዳይ ላይ እንዲደግፈን የሚለው ጥያቄ ነው ያነሱት። ሌላው እንግዲህ ይህን ነገር የሚቀበሉ ከሆነ በዚህ ጉዳይ ላይ የሚመደቡ ሰዎች አስተካክለው መልካስ ይዘው በህግ በወረቀት ላይ ሰፍሮ የሚያደርጉት ነገር ነው። እናንተ ይህንን ለማድረግ ከፈለጋችሁ ይሄን እንጠይቃለን ይሄንን ደግሞ ካደረጋችሁ ይህን እናደርግላችኋለን የሚል ጉዳይ ነው የተነሳው። መራሂተ መንግስቷ የሄዱበት ተልእኮ ውጤት ያስገኝላቸዋል። እርግጥ ነው ካለቪዛ የቱርክ ዜጋዎች ወደዚህ መምጣት የሚለውን ጀርመኖች የሚወስኑት ነገር ነው። ሌሎቹ ጉዳዮች ግን ሌላውን ሀያ ስምንቱን የአውሮፓን መንግስታት ውሳኔና አመለካከት የሚጠይቅ ነገር ነው። መራሂተ መንግስቷ በአንድ በኩል ወደ ቱርክ በተጓዙበት በአሁኑ ጊዜ የውጭ ጉዳይ ሚኒስትራቸው ፍራንክ ቫልተር ሽታይንማየር ደግሞ ወደ ሳውዲ አረቢያ ተጉዘዋል። ሳውዲ አረቢያ ስደተኞችን እንድትቀበል ጥሪ አቅርበዋል። በአካባቢው ያሉት የባህረ ሰላጤ ሀገራትም ተመሳሳይ እርምጃ እንዲወስዱ ፍራንክ ቫልተር ሽታይን ማየር ጠይቀዋል። ይሄው የፍራንክ ቫልተር ሽታይን ማየር ጥያቄ ምን ያህል ተቀባይነት ያገኛል? ሳውዲ አረቢያ እስካሁን ምንም አይነት ያሳየችው ትብብር የለም። የውጭ ጉዳይ ሚኒስትሩ ሚስተር ሽታይን ማየር ወደ ሳውዲ አረቢያ የወረዱበት ምክንያት በሁለት አብይ ነጥቦች ላይ የሰፈረና የተቀመጠ ነው። አንደኛው የሶሪያው አልባሽር እንዲወድቅ ትልቅ ድጋፍ የምትሰጠው ሳውዲ ናት። ሁለተኛው ሳኡዲ እየፈለሱ የሚመጡትን እንድትቀበል የሚል ነው። ዛሬ እንደሰማሁት በሳውዲ አረቢያ ውስጥ ስደተኛ ነኝ ብለው የተመዘገቡ ሰዎች ቁጥር ከመቶ ሰው በታች ነው ያለው። ስለዚህ ሳውዲ ገንዘብም አላት ንብረትም አላት ትቀበል የሚለው ነው። ሳውዲ ግን ገንዘቧን አለ ምክንያት አታወጣም። ምክንያቱም ራሷ እንደገና ሁለት ፍራች አለባት። አንደኛ እነዚህ የተማሩ ወጣቶች ከየመን፣ ከሶሪያ፣ ከኢራቅ፣ ከሌሎችም መካከለኛ ምስራቅ አገሮች የሚመጡት ሰውን አሳድመው ሽብር ፈጥረው የሳውዲ መንግስትና ዙፋን ሊገለብጡ ይችላሉ። በዚህ ምክንያት አታደርግም። የሽታይንማየር ማየር የጀርመኖቹ ጉዳይ ጉዞ ኢራንና ሳውዲ እነሱ ስለሆኑ የመካከለኛውን አካባቢ ውዝግብ የሚጭሩትና የሚያናፍሱት እነዚህ ሁለቱ ሀገሮች ተገናኝተው የሚነጋገሩበትን መንገድ መንገድ ለመቀየስ ነው ከዛ በኋላ ከራሻ ጋራ፣ ከአውሮፓኖች ጋራ፣ ከአሜሪካ እና ከጀርመኖች ጋር ሆነው ወደ ሰላም ሊመጡበት የሚችለውን ነገር መልክ ለማስያዝ ነው። የአንጌላ ሜርክል የቱርክ ጉዟቸው እዚህ ሀገር ውስጥ ምን አይነት አስተያየት አስከትሏል? በአጠቃላይ በፖለቲከኞችም ዘንድ ሆነ በሀገሪቱ ሕዝብ በአንድ በኩል እነሱ የሚሉት ለቱርክ ሀገር ከሁለት ሳምንት በኋላ ለሚደረገው ምርጫ ድጋፍ እንደመስጠት ነው የሚቆጠረው። ይሄንንም የፕሮፓጋንዳ አውታሮቹ በቱርክ ሀገር የሚያራግቡትና የሚያነሱት ነገር ነው። ሁለተኛ በቱርክ ሀገር ውስጥ የሚታሰሩ ጋዜጠኞች ክትል የሚደረግባቸው ፖለቲከኞች፣ የኩርድ ጥያቄ እና ደግሞ የቱርክ መንግስት አሁን ያለው ብቻውን የሚያደርገውን እርምጃ የሚያጠናክርና የሚያበረታታ ነው። ስለዚህ ከቱርክ ጋር ያለው ግንኙነት በሌላ አይን መታየት አለበት ነው የሚሉት። አውሮፓን እሴት ጀርመን የምትከተለውን ፖሊሲዎች የሚጋፋ ነገር ስለሆነ በዚህ ነገር ላይ መታሰብ አለበት የሚሉ ናቸው። የበርሊኑ ወኪላችን ይልማ ሀይለ ሚካኤል፣ ለሰጠህን ማብራሪያ ከልብ አመሰግናለሁ።